የማኅበራዊ መገናኛ ዘዴዎች ቅኝት። ሳውዲ አረቢያ በህገወጥ መንገድ ሀገሪቱ ውስጥ የሚገኙ ነዋሪዎች በአጠቃላይ ከሀገሪቱ ካለ ብዙ እንግልት እንዲወጡ የሰጠችው ቀነ ገደብ ሊጠናቀቅ ከሁለት ሳምንት በታች ብቻ ቀርቶታል። ቀነ ገደቡ ላይ ለመድረስ የጊዜው መክነፍ በሳውዲ ነዋሪ ኢትዮጵያውያን ነዋሪዎች ዘንድ ውጥረት አንግሷል። በዛሬው መሰናዷችን ሰፋ ያለ ቦታ የሰጠነው ርዕሰ ጉዳይ ነው። ለአፍሪቃ ዋንጫ የመጀመሪያ ማጣሪያ ጨዋታውን ከጋና ጥቋቁርኳ ክብት ጋር ያደረገው የኢትዮጵያ ብሔራዊ የእግር ኳስ ቡድን ከባድ ሽንፈት ደርሶበታል። ሽንፈቱ በማህበራዊ መገናኛ ዘዴዎች የስላቅ ምንጭ ሆኗል። ማህበራዊ መገናኛ ዘዴዎች ላይ የተሰጡ የድምፅና የጽሑፍ አስተያየቶችን አሰባስበናል። አብራችሁ ቆዩ። ሳውዲ አረቢያ ሕገ ወጥ ናቸው ያለቻቸው የውጭ ሀገራት ነዋሪዎች ከሀገሪቱ እንዲወጡ የሰጠችው የዘጠና ቀን የጊዜ ገደብ ሊጠናቀቅ ጥቂት ቀናት ብቻ በቀሩበት በአሁኑ ወቅት ውጥረቱ ከምንጊዜውም በላይ አይሏል። ፌስቡክና ትዊተርን በመሳሰሉ የማህበራዊ መገናኛ አውታሮች ጎልተው የሚታዩ አስተያየቶች ነዋሪዎች በመውጣትና እዚያው በመቅረት መሀል አጣብቅኝ ውስጥ መውደቃቸውን ያመለክታሉ። ኢትዮጵያውያን በሳውዲ አረቢያ ያሉበት ሁኔታን በተመለከተ ወኪላችን ስለ ሺሸብሩ ከሪያድ የላክልን የቪዲዮ ዘገባም ይህንኑ አመላካሽ ነው። የቪዲዮ ዘገባውን በፌስቡክ ገጻችን ለተከታዮቻችን አቅርበናል። የቪዲዮ ዘገባውን 24 ሰዓት ባልሞላ ጊዜ ውስጥ 600 ያህል ሰዎች ተቀባብለውታል። 400 ግድም ደግሞ ወደውታል። ዘገባው ከመቶ ሺህ በላይ ለሚሆኑ ሰዎች ደርሶም 50 ሺህ ግድም ሰዎች እንደተመለከቱት ይጠቁማል። ከዘጠና በላይ አስተያየቶች ደርሰውናል። ከላይ ለመጥቀስ እንደሞከር ነው ይህ ቁጥር የቪዲዮ ዘገባው ፌስቡክ ገጻችን ላይ ከወጣ 24 ሰዓት ባልሞላ ጊዜ ውስጥ የተገኘ ነው። አስተያየቶቹ በአብዛኛው ነዋሪዎች ከምን ጊዜውም በላይ ስጋት እንዳጠላባቸው ይጠቁማሉ። ከአስተያየት ሰጪዎቹ መካከል አብዛኞቹ ወደ አገር ቤት ለመመለስ የአውሮፕላን ትኬት ለማግኘትና ለመግዛት ፈተናና መንገላታት እንደገጠማቸው ጠቅሷል። እስካሁን ድረስ የዘገያችሁት ነው አሁን ጊዜው ሊያልቅ ሲል መንግሥት ላይ የምታማርሩት የሚሉ አስተያየቶችም ተሰጥቷል። ወደ አገር ቤት ብንገባ የሚገጥመን ሌላ መከራ ነው። ስለዚህ እዚሁ ሁሉንም እንዳመጣጡ እንቀበላለን ያሉም አሉ። የሳውዲ አረቢያ መንግሥት በተደጋጋሚ ማስጠንቀቂያ መስጠቱ የተለመደ ስለሆነ እንዲሁም ነዋሪዎቹ የኛ የእኛ መቆየስ ስለሚፈልጉ እንግልት አይደርስብንም የሚሉ የመዘናጋት ሁኔታ የሚታይባቸው አስተያየቶችም ተሰጥቷል። ሁሉንም ነገር ለፈጣሪ የተው የከዚህ ቀደም በደልና ግፎችን በማስታወስ ሳውዲ አረቢያና ሀገሪቱን የረገሙም አልታጡም። በዋትሳፕ አድራሻችን የተላኩልን የጽሁፍ መልእክቶችን ከማቅረባችን በፊት ከሳውዲ አረቢያና ከኢትዮጵያ ከደረሱን የድምፅ መልእክቶች መካከል የተወሰኑትን እናስደምጣችሁ። ሰላም ጤና ይስጥልኝ። እኔ በሳውዲ ከሚኖሩ የመኖሪያ ፈቃድ ከሌላቸው ኢትዮጵያውያን አንዱ ነኝ። እኔ ከአራት አመት በፊት የምህረት አዋጅ እንደወጣው ወደ ሀገራቸው ከገቡት አንዱ ነበርኩኝ። ድጎማ ይደረግላችሁን የስራ እድል ይከፈትላችሁ የተባለ እየተባለ ሶስት አመት ባንጋጥጥም ምንም አይነት የስራ እድል ሊከፈትልን አልቻለም። እኔም ከዚያ በኋላ ኑሮው ከእጅ ወደ አፍ የሆነ ስለነበረ ሶስት አመት ሞከርኩኝ ሀገሬ ላይ ለመኖር ሀገሬ ላይ ለውጥ ለማምጣት ግን አልሆነም። በተደጋጋሚ ሀገሪቱን በድርቅ ስትመታ አብሮኔንም መታኝ። ከዛ ወይዛሬ አመት ሰኔ አካባቢ ከገሬ እንደወጣው እዚህ ሀገር አሁን በስራ ላይ ነው ያለሁትኝ እና አሁንም ደግሞ ያ ያለፈው የስራ ችግር እንደማይገጥመኝ ምን እርግጠኛ ነኝ። ስለዚህ እኔ ያለሁትኝ በረሃ ነው የምሰራው። ስለዚህ እኔ ምንም ይምጣ ምንም ይምጣ ከዚኸው መቀበሉን የመረጥኩትኝ የሚመጣውን እያንዳንዱን ችግር ለመቀበል እዚኸው ዝግጁኝ ተቀምጫለሁኝ። እኔ ዶቹ ቤሌዎች አንዳንዴ እግራ ታጋቡኝ ያላችሁ ወይም ኢንፎርሜሽኑ እንደሌላችሁ እኔ አላውቅም። አሁን ላይ እኮ ኢትዮጵያዊ መሆን እኮ ከባድ የሆነበት ጊዜ ነው። በተለይ ደግሞ አማራ መሆን፣ ነገሮች ሁሉ በጣም ከባድ ናቸው። አደለም የስራ እድል መስራት እየቻለና በራሱ እንኳን ፈጥሮ ለሚንቀሳቀሰው በግብር በሚየተሳቀቀ ከስራ ውጭ እየሆነ ነው ያለ አንድ የስራ መስክ ስትፈጥር ወዲያውኑ ከስራ ውጭ ሁነህ አንተ ሌላ ሰው ያን ስራ አሻሽሎ የሚሰራው እና በሰው ሀገር አሞራ ቢበላቸው ይሻላል፣ እዚህም የተሻለ ነገር ስለማይኖር በስደተኞች የምትሉት አስተያየት ይሰማል። ነገር ግን እንደውም ውጥረቱ እየጨመረ ወይም እየከፋ ይሄዳል እንጂ እንደ ኢትዮጵያ ታንጀብል ሁኔታ ስናስበው በጣም በጣም አሰቃቂ ህይወት ላይ ነው። አሁንም እነዚያ በውጭ ያሉ ዜጎቻችን አልመጡም። ቢመጡም ደክናቸው እዚህ ገቡ ማለት ከዳት ወደ ማጽ የሚባል አባባል አለ። እንደዛ ማለት ነው። ጤና ይስጥ ልጆቾች፣ ሰላም ናችሁ? እንዴት ናችሁ? አማን ናችሁ? እኔ ደሃኝ፣ አልሐምዱሊላህ። የኢትዮጵያ መንግስት ከስደተኛ ምንድነው የሚጠብቅ? እኛ ስደተኞች እዳችን ሳንከፍል ዛሬ ደሞ ወጡ ብሎ ለሱ ጥቅም በጎን የአየር ትኬት እያለ ሌላው ህዝብ እነህንድ፣ እነ ባንጋሊ፣ እነ ሱዳን እንደኛው እየወጡ ነው። ግን እነሱ የአየር ትኬት ክፈሉ አይባሉም። እኛ ምን መንግስት አለን? መንግስት ሲኖረን ነው ከወደ ሀገራችን መግባት የምንችለው። እና ስለዚህ መንግስት የለንም መንግስት እስከምናገኝ ድረስ ከዚህ ሞታችን ሞት አድርገን ሞትም መጣ ስር መጣ እዚው ሰው ዲ ግደለን ብለን ተቀምጠናል። እኔ ሳውዲ ነበርኩ የኖርኩት፣ ቢያንስ ሁለት ይሆነኛል። ውጡ ሲባል ወጣው ብመጣ የሰራሁት ቤት ፈርሶ አገኞት። የሚል የዋትሳፕ የጽሁፍ አስተያየት የደረሰን ከኢትዮጵያ ነው። የኢትዮጵያ መንግስት ለዜጎች እንኳን ወደ አገራቸው ገና ለሚመለሱት ይቅርና በሀገሪቱም ላሉት የስራ ዕድል አልፈጠረም። እንደውም ለዜጎች ምንም አይነት አመለካከት የለውም። ይህም ከኢትዮጵያ የደረሰን መልእክት ነው። ኢትዮጵያ እኮ እኛን እንደ ሁለተኛ ዜጋ ነው የሚያዩን። እሺ እንደ ሁለተኛ ዜጋማ ባያየን፣ ሳውዲ ባወጣቸው አዋጅ ለምን እያፋ ሲያዋጥኑ አይሰሩም። በሳውዲ የሚገኙ ኤምባሲ እየሰራ ነው ይላሉ፣ ግን በተለይ ገብተው ሲያዩት ምንም የለም። ከስደት ብሶ ለምን በየሰዓቱ ተገኝተው በጥሩ ሁኔታ አያስተናግዱም? ሲሉ ያጠየቁት አስተያየት ሰጪ፣ እዝነት ስለሌላቸው ነው እንጂ አሁን ይህ ቀን አልቆ አንድ ሰው ቢሞት ከኢትዮጵያውያን መካከል ተጠያቂም የኢትዮጵያ መንግስት መሆኑን እንድታውቁት። ግን ቢሞቱም ለነሱ መቀነሱ ነው እንጂ ስራውን አንድ አምላክ ብቻ ይለት። እኛስ መቼም አልታደልንም። ትምህርትም ተምረን ስንጨርስ የስራ እድል አይፈጠርልን በከብት እርባታ ብቻ እየተባለን በንብ እርባታ ይለናል። ብቻ የተመቸ ነገር አላገኘንም። መልእክቱ የደረሰን ከሳውዲ አረቢያ ነው። በአንጻሩ ሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ አስፈላጊውን ጥረት እንደሚያደርግ እያደረገም እንደሚገኝ የማህበራዊ መገናኛ ዘዴዎችን ጨምሮ በተለያዩ የመገናኛ ዘርፎች ጠቅሷል። አድማጮች አሁን ወደ ሁለተኛ ርዕሰ ጉዳያችን ተሸጋግረናል። ሁለተኛ ርዕሰ ጉዳያችን የኢትዮጵያ ብሔራዊ የእግር ኳስ ቡድንን የሚመለከት ነው። ይህንን በተመለከተ ከባልደረባይ ከተስፋለም ጋር ነው የምናቀርብላቸው። የተሰጡ አስተያየቶችን በአጠቃላይ ማለት ነው። የኢትዮጵያ ብሔራዊ ቡድን ወደ ጋና አቅንቶ ከጥቋቁር ኮከቦቹ ጋር ተጋጥሞ ያው አምስት ለዜሮ አምስት ለዜሮ ከሆነ ሰፊ ውጤት ሽንፈት ነው ሰፊ ውጤት ተሸንፏል። ተሸንፏለሁ ሳዛይ ነበረ ሽንፈቱ በጣም ግን፣ ፌስቡክ ላይ በጣም ፈገግታ የሚያጭሩ ብዙ አስተያየቶች ተሰጥተዋልና እሱን አስተያየት ደግሞ ሰዎች ሰብሰብ አድርገውት በየቦታው ሲቀባበሉት ነበር፣ በጣም ሲቀባበሉት ነበር። ውጤቱ በጣም ያሳዝናል፣ ግን የሰዎቹ አስተያየት ትንሽ ዘና የሚያደርግ ነው። እስኪ የተወሰኑትን እንደው ካየ ብዙዎች የተቀባበሉት ነው። ማን እንደጻፈው እንዳሰባሰበው አላውቅም፣ ግን ፌስቡክ ላይ ብዙዎች ተቀባብለውታል። አዎ፣ በአንድ ቦታ ላይ ከተሰባሰቡት ውስጥ ለምሳሌ ደርፌክ ፍቃዱ የሰጠው አስተያየት አለ። ተጫዋቾቻችን በፌስቡክ የተዋወቁ ነው የሚመስሉት መናበብ የለም ብሎ ነበረ። በተጨማሪ ደግሞ ራሱ ይህ የደርፌክ የተባለው አስተያየት ሰጪ ከተናገረው መካከል አምስት ግን ሙሉ ኢትዮጵያ ቡድን ላይ ሲቆጠር ለወትሮ መብራት ባለመጥፋቱ ያዘነ ይመስላል። ና ሼሞን ዩ መብራት ኃይል ምን ያህል ግብ እንድንመለከት ማድረጋችሁ ሌላ ጊዜ በመሀል ታጥፎ አልነበር የሚል አስተያየት አስፍሯል። ያው የእሳቱሰ አስተያየት ደግሞ አለ እሳቱሰ እሳቱ ነው እንግዲህ የስሙና የጋና ፍቃድ ይሁን ብለን ዝም አለን ብሏል የመጽሐፍ ቅዱስ ቃል በመጥቀስ። እምዬ ኢትዮጵያ ጎተራ ሽማማሩ ብሏል። ደግሞ ሚንጂ ጌኤፍ የተባለ የፌስቡክ ተጠቃሚ የሰጠው አስተያየት ነው። ደግሞ ይሄ ኢቢሲ ለዜናው ጨዋታውን አቋርጣለች፣ እሱን የምንጠብቀው ከተጫዋቾቹ ነበር የሚል አስተያየት ደግሞ የሰጠው ቴዎድሮስ ለገሰ ሉል ሰገድ ነበር። ቃል ዘ ሬድስ የተባለ ደግሞ ተጠቃሚ የፌስቡክ ተጠቃሚ ምን ብሏል? የአረቢ ጋና አምስት ለዜሮ ኢትዮጵያዊ ግብ ጠባቂው ስሙን እንኳን አይዝም ብሎ ግብ ጠባቂው ላይ አሹፏል። ግብ ጠባቂው ላይ ሌሎች አስተያየቶችም የተሰጡ ነበሩ። አንድ ከመጣ ይበቃል በሚል ነው። ኢትዮጵያ ዝም ብላ ለዘላለም ትሩጥ፣ ጋና ሆይ እግዚአብሔር ይሄልሽ። ማን ነው ደግሞ ይህንን ያለው? ሰላም የእናቷ ስሟ ሰላሜ እናቷ ነው። እኔ ግን ከሁሉ በላይ ይህን ነገር ወደ ፖለቲካ የሚወሰዱት ሰዎች ነበሩ። አሁን ፎዋዳ ሰን ምን አለ ምን አለ? አንድ እንኳን አግብተው የአምስት ለአንድ አደረጃጀትን ውጤታማነት ቢያስመሰክሩ ብሏል። ሌላው ከፖለቲካ ጋር የተያያዘ የሚመስል አስተያየት ዮሐንስ ሚንጊ የተባለ ሰው ሰጥቷል። እና ምን ይላል? የኢትዮጵያ ብሔራዊ ቡድን በሪፈረንደም ቢገነጠል ደስ ይለኛል ይላል። ቶማስ ለማ ደግሞ ምን ብሏል? ይህን ጨዋታ እንተንትን ብላችሁ ትን እንዳታስብሉም ብሏል። እንግዲያው የትንታኔ ለጋዜጠኞች የተሰጠ አስተያየት ነው ይሄ። እኛ መቼም እየተነተነን አይደለም አይደለም። አቤል አስራት በሚናገረው ነገር ይህንን ውይይት መደምደም የምንችል ይመስለኛል። አሰልጣኝ አሸናፊ ወርቁ አምስት ለዜሮ የተሸነፍነው ሳላህዲን ስለሚጾም ነው አለ እና ሳላህዲን በጋና በጋና ጎል ነው እንዲያፈጥረው ብሏል። ይሄ አንደኛ ነው። Ha <laughs> ha. ሳውዲ አረቢያ ሕገ ወጥ ስደተኞች እንዲወጡ የሰጠችው ቀነ ገደብ ሊጠናቀቅ ጥቂት ጊዜያት ብቻ በቀሩበት በአሁኑ ወቅት ሳውዲ አረቢያ ስለሚኖሩ ኢትዮጵያውያን የተሰጡ አስተያየቶችን እንዲሁም በጋና ብሔራዊ የእግር ኳስ ቡድን የአምስት ለዜሮ ከባድ ሽንፈት ስለገጠመው የኢትዮጵያ ብሔራዊ ቡድን በማህበራዊ መገናኛ አውታሮች የተንሸራሸሩ ሐሳቦችን የሚያስቃኘንበት የማህበራዊ መገናኛ ዘዴዎች ቅኝት ፕሮግራማችን በዙ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።